የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ በ19ና በ25 ሜትር ባንዶች እንዲሁም በኢትዮ ሳት የሚያስተላልፈውን ስርጭት አሁን ጀመረ። የሱዳን ወታደሮች በኢትዮጵያ ኃይሎች ተገደሉ በሚል ከተሰራጨው ዜና የሐሰት ነው ሲል የኢትዮጵያ የመንግሥት ኮሚኒኬሽን አገልግሎት አስታወቀ። ዝርዝሩ ደርሶናል፣ በዕለቱ አቢሬንስ ይቀርባል። በርከት ያሉ ወቅታዊ ርዕሶች ላይ ያተኮሩ ዘገባዎችና ቅንብሮችም ይዘናል። ሰኞ ህዳር 20 2014 ዓ ም ጤና ይስጥልኝ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። አስተናጋጃችሁ አሉላ ከበደ ነኝ። የራዲዮ በቴሌቪዥን ዝግጅታችንን ለምትከታተሉ አድማጭ ተመልካቾቻችን በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ላይ ታገኙናላችሁ። ከዕለቱ ዜና አቅራቢ ደረጀ ደስታ፣ ከቴክኒካ አቀናባሪዋ ብርሃን ኃይሉ፣ ከስርጭት መሐንዲሱ ቢል አንድራዴ እና የምስልና ድምፅ አቀናባሪዎቻችን ግርማ ደገፋና ሲሳይ አሸናፊ የዕለቱ ዋና አዘጋጅ ጽዮን ግርማ ናት። በያሉበት ሆነው የዕለቱን ዝግጅት ካሰናዱ ባልደረቦቻችንና ዘጋቢዎቻችን ጋር እስከ ምሽቱ አራት ሰዓት አብረናችሁ እንዘልቃለን። አሁን የሰዓቱን የዓለም ዜና ጤና ይስጥልን አድማጮች፣ የምሽቱን የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። የኢትዮጵያ መንግስት፣ ሱዳን በአወዛጋቢው የአልፋሽጋ አካባቢ ጥቃት ፈጽማብኛለች ሲል ያሰማውን ክስ አስተባብሏል። የመንግስት ኮሚኒኬሽን አገልግሎት ሚኒስቴር ደኢታ ሰላማዊት ካሳ ለአገር ውስጥ የመገናኛ ብዙሃን በሰጡት መግለጫ እንዳስታወቁት የተወሰደው እርምጃ የጥፋት ኃይሎቹ ላይ ቢሆንም ዓለም አቀፉ መገናኛ ብዙኃን የኢትዮጵያንና የሱዳን ሕዝቦችን የቆየ ግንኙነት ለማሻከር የተዛባ መረጃ እያሰራጨ ነው ብለዋል። ሚኒስትር ዴኤታዋ እርምጃው የተወሰደባቸው በሱዳንና በኢትዮጵያ ድንበር በኩል ሰርገው ለመግባት የሞከሩ የአሸባሪ ቡድን አባላት ላይ ሆኖ ሳለ የኢትዮጵያ ጦር የሱዳን ወታደሮችን እንደገደለ ተደርጎ የሚዘገበው ስህተት ነው ሲሉ አስረድተዋል። የሱዳን መንግስት ባለፈው ቅዳሜ ባወጣው መግለጫ ከኢትዮጵያ መንግስት ጦር ጋር ግንኙነት ባላቸው ታጣቂዎችና ሚሊሻዎች በርካታ ወታደሮች መገደላቸውን አስታውቀዋል። ዝርዝር ዘገባው በዕለቱ አብይ ርዕስ ይቀርባል። የእስራኤል መንግስት በኢትዮጵያ የሚገኙ በብዙ ሺህ የሚቆጠሩ ኢትዮጵያውያን አይሁዶች በእስራኤል ከሚገኙ ቤተሰቦቻቸው ጋር እንዲቀላቀሉ መፍቀዱን ትናንት እሁድ አስታወቀ። አንዳንዶቹ ለአስርት ዓመታት እየተጠባበቁ መሆኑን ያመለከተው የመንግስት መግለጫ በእስራኤል ካሉ የኢትዮጵያውያን ማህበረሰብ አባላት ጋር ለረጅም ጊዜ የቆየውን አለመግባባት በመፍታት የራሱን ድርሻ ይጫወታል ብለዋል። በእስራኤል ወደ 140 ሺህ ኢትዮጵያውያን አይሁዶች ያሉ ሲሆን ሌሎች 6 ሺህ የሚደርሱት አሁንም በኢትዮጵያ እንደሚገኙ በዘገባው ተመልክተዋል። በአፍሪካ የኮቪድ-19 ክትባት መድኃኒት ስርጭትን የሚያስተባብሩት ሶስት ተቋማት ለአህጉሪቱ የሚሰጠው የክትባት መድኃኒት ልገሳና ስርጭት መሻሻል ይኖርበታል አሉ። የአፍሪካ ክትባት ተደራሽነት ተቋም አቫት፣ የአፍሪካ በሽታዎች መከላከል ልና መቆጣጠሪያ ማዕከል አፍሪካ ሲዲሲ እና ዓለም አቀፉ የክትባት ስርጭት ማዕከል ኮቫክስ ለአፍሪካ የዓለም አቀፍ የኮቪድ-19 ክትባት ለጋሾችን ትኩረት ለመሳብ የሚያስችላቸውን የጋራ ስልት የነደፉ መሆኑን ዛሬ ባወጡት የጋራ መግለጫ አመልክተዋል። አቫትና ኮቫክስ የአፍሪካ አገሮች ሰባ ከመቶ የሚሆኑ ዜጎቻቸውን የመከላከል አቅም ለማሳደግ የተቀመጠውን ዓለም አቀፍ ግብ ለማሳካት በጋራ ተደጋግፈው እየሰሩና ክትባቶቹን እያሰራጩ መሆኑን አመልክተዋል። በአፍሪካ የኮቪድ-19 ክትባት በፍጥነት በሚዳረስበት መንገድ እየሰሩ መሆኑን የገለጹት ድርጅቶቹ የክትባት መድኃኒቶቹ ልገሳ አስፈላጊ ቢሆንም የክትባቶቹ ጥራትና ስርጭት መሻሻል የሚገባው መሆኑን አስታውቀዋል። በሁለቱ ድርጅቶች በኮቫክስና አቫት አማካኝነት እስካሁን ወደ አፍሪካ ከ90 ሚሊየን በላይ የክትባት መድኃኒቶች እንዲሰራጩ መደረጉንና ሌሎች በሚሊዮን የሚቆጠሩትን ለማስመጣት ስምምነቶች መደረጋቸውን መግለጫው አመልክተዋል። የተባበሩት መንግሥታት ድርጅት ዋና ጸሐፊ ዛሬ ባወጡት መግለጫ ደቡብ አፍሪካ የሳይንስ እና የጤና ማህበረሰብ አዲስ የተከሰተውን የኮቪድ-19 ቫይረስ ዝርያ አስቀድመው በመገንዘብ የወሰዱትን እርምጃ አደንቃለሁ ካሉ በኋላ ይሁን እንጂ በዚህ ቫይረስ ሳቢያ የደቡብ አፍሪካ ሀገሮች በተጣለባቸው የጉዞ ማዕቀብ መገለላቸው በጣም አሳዝኖኛል ብለዋል። ዋና ጸሐፊው በመግለጫቸው እኔና ሌሎች ለረዥም ጊዜ ስናስጠነቅቅ እንደነበረው ዝቅተኛ የክትባት ስርጭት ባላቸው አገሮች የአዳዲስ ቫይረስ ዝርያዎች መበራከት የሚጠበቅ ነው በማለት ተናግረዋል። በክትባት ስርጭት ማነስና በሌሎች ዝቅተኛ የስነ ምግባር ጉድለት ደግሞ አፍሪካውያን ጥፋተኛ ሊሆኑ አይገባም ያሉት ዋና ጸሐፊው አገሮች ትክክለኛና ወሳኝ የሆኑ የሳይንስ ግኝቶችና መረጃዎችን ስላቀረቡም ሊቀጡ አይገባቸውም ብለዋል። በሌላም በኩል ደቡብ አፍሪካ መንግስት ባወጣው መግለጫ ወዳጅ አፍሪካ አገሮች ሌሎች አገሮችን በመቀላቀል በደቡብ አፍሪካ ላይ የጉዞ ማዕቀብ ማድረጋቸው ያሳዘነው መሆኑን አስታውቋል። አገሮቹ የጉዞ ማዕቀቡን የጣሉት ሰሞኑን በደቡብ አፍሪካ ታይቷል በተባለውና ኦምሪኮን በተባለው አዲስ የኮቪድ-19 ቫይረስ ዝርያ ሳቢያ መሆኑም ይታወቃል። አድማጮች የምትከታተሉት ከአሜሪካ ድምጽ ራዲዮ የሚተላለፍላችሁ የአማርኛው ፕሮግራም ነው። የዩናይትድ ስቴትስ ህግ አውጪዎች የመከላከያውን ጨምሮ ትላልቅ የመንግስትን የበጀት ወጪዎችን የግድ መወሰን ከሚገባቸው ቀነ ገደብ ላይ መድረሳቸው ተነገረ። ዲሞክራቶቹም እንዲጸድቅ የሚፈልጉት የጤና የአየር ንብረት ለውጥና የቤተሰብ አገልግሎት መርሃ ግብሮችን የሚሸፍነው የሁለት ትሪሊየን ዶላር በጀት የሚወስኑበት የመጨረሻው ቀነ ገደብ ላይ የሚገኙ መሆኑም ተገልጿል። ከሁሉም በላይ እስከፊታችን አርብ ህዳር 24 ድረስ ብቻ በጊዜያዊ በጀት እንዲንቀሳቀስ የተደረገው የፌዴራል መንግስቱ በጀት ከህዳር 24 በኋላ የሚያበቃ በመሆኑ ከአርብ በፊት ከስምምነት መድረስ ይኖርባቸዋል። ይህ የማይሆን ከሆነ የመንግስት አገልግሎት ሰጪ ድርጅቶች አገልግሎታቸውን የሚያቋርጡ እንደሚሆን ተመልክቷል። የአውሮፓ ህብረትን ድንበር የሚቆጣጠረው ድርጅት ስደተኞች የሚገቡባቸውን የድንበር አካባቢዎች 24 ሰዓት የሚቃኝበት አውሮፕላን ለማሰማራት ማቀዱ ተገለጸ። ይህ የተገለጸው ፈረንሳይ ወደ ድንበሯ ስደተኞችን እያሰረጉ የሚያስገቡ የሰዎች አስተላላፊዎችን አድኖ በመያዝ የአውሮፓ ህብረት አጋሮቿ እንዲተባበሯት ግፊት ማድረጓን ትናንት እሁድ ባስታወቀችበት ወቅት ነው። ውሳኔው የመጣው ከአምስት ቀን በፊት 27 የሚሆኑ ስደተኞች ውሃ ውስጥ ሰጥመው የመሞታቸው ዜና ከተነገረ በኋላ ነው። ይህንም ተከትሎ የፈረንሳይ የጀርመን፣ የኔዘርላንድ እና የቤልጂየም የስደተኞች ጉዳይ ባለስልጣናት ፈረንሳይ ውስጥ ተገናኝተው መክረዋል። የዓለም ሀያላን አገራት የላቀ የጦር መሳሪያ ለመስራት በሚሽቀዳደሙበት በዚህ ወቅት ሩሲያ ሌላኛውን የተሳካ የዚክሮን ሃይፐርሶኒክ ክሩዝ ሚሳኤል ሙከራ ማድረጓን ዛሬ ሰኞ ባወጣችው መግለጫ አስታውቃለች። የሩሲያ የመከላከያ ሚኒስቴር በመግለጫው ሙከራውን በማጠናቀቅ ተልእኮ ከአድሚራል ጎርሽኮቭ የጦር መርከብ የተወነጨፈው የዚክሮን ሚሳኤል 400 ኪሎ ሜትር ርቆ የሚገኘውን ኢላማውን በተሳካ ሁኔታ መምታቱን አስታውቋል። ሩሲያ፣ ዩናይትድ ስቴትስ፣ ፈረንሳይና ቻይና ሁሉም ተመሳሳይ ሙከራዎችን ሲያደርጉ መቆየታቸውን በዘገባው ተመልክቷል። የሩሲያው ፕሬዝደንት ፑቲን እንደ ኤሮፓ አቆጣጠር የካቲት 2019 ላይ በሰጡት መግለጫ በባህርም ሆነ በምድር በ1000 ኪሎ ሜትር ርቀት ላይ ያለውን ኢላማ መምታት የሚችል መሳሪያ እየተገነባ መሆኑን ማስታወቃቸው ይታወሳል። የሩሲያው ሙከራ የመጣው ቻይና ባለፈው ሐምሌ ያደረገችው ሙከራ ከድምፅ ፍጥነት በላይ አምስት ጊዜ እጥፍ የሚፈጥን መሆኑን ምዕራባውያን ምንጮች ከዘገቡ በኋላ መሆኑን ተመልክቷል። እንደ ኢሮፓ አቆጣጠር በ2015 ተደርሶበት በነበረው የኢራን የኒውክሌር ስምምነት ጉዳይ ላይ የሚደረገው ንግግር ዛሬ ቪየና ውስጥ እንደሚካሄድ ተገለጸ። ለአምስት ወራት ተቋርጦ የነበረው ስምምነት የሚካሄደው በኢራን የተመረጡት አዲሱ ፕሬዝደንት ስልጣናቸውን ከተረከቡ ወዲህ የመጀመሪያው ነው ተብሏል። ከዚህ በፊት እንደነበሩት ስድስት ድርድሮች ዩናይትድ ስቴትስ ካለፈው መያዛ ጀምሮ በተዘዋዋሪ የተሳተፈች መሆኑም ተመልክቷል። ኢራን በቀጥታ የምትነጋገረው በ2015ቱ ስምምነት ላይ ፊርማቸውን ካኖሩት ከእንግሊዝ፣ ቻይና፣ ፈረንሳይ፣ ሩሲያና ጀርመን ጋር ሲሆን የአውሮፓ ዲፕሎማቶች በዩናይትድ ስቴትስ በኩል ያለውን እየተመላለሱ እንደሚያማክሩ ተመልክቷል። ዩናይትድ ስቴትስ እንደ አውሮፓ አቆጣጠር በ2018 በፕሬዝደንት ትራምፕ ዘመን ከስምምነቱ መውጣቷ ይታወሳል። ለምሽቱ የተመደበው የዜና ሰዓት በዚህ አበቃ። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ። ደረጀ ደስታን ለሰዓቱ የዓለም ዜና አመሰግናለሁ። ክቡራትና ክቡራን አድማጮቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የሚተላለፈውን የዕለተ ሰኞ ዝግጅታችንን ነው። አስተናጋጃችሁ አሉላ ከበደ ነኝ። የስቱዲዮ ምስልና ድምፅ አቀናባሪያችን ራብ ማክሊን ነው። ወደ ቀዳሚው የዕለቱ አቢይ ርዕስ ከማለፋችን አስቀድሞ ታዲያ ቆየት ብሎ ከሚሰሙ ዝግጅቶች አንዱን ልቅምሻ። ባገኘነው ጊዜ ክፍተቱን ለመሙላት ጊዜውን በአግባቡ መጠቀም አለብን። በዚህ ጊዜ ስለ ቫይረሱ የበለጠ ለማወቅ እንችላለን። ሰውነታችን ካለው መከላከያ ጋር ስላለው ግንኙነት ማወቅና፣ ከሁሉም በላይ ደግሞ ይሄ ጊዜ ሰዎች በቶሎ እንዲከተቡ ለማድረግና የተከተቡትም የማጠናከሪያ ክትባት እንዲወስዱ ማድረግ አለብን። በደቡብ አፍሪካ የተገኘውን አዲሱን የኮሮና ቫይረስ ዝርያ አስመልክቶ የዩናይት ስቴትሱ ፕሬዝዳንት ጆ ባይደን ዋና የጤና ጉዳዮች አማካሪ አንቶኒ ፋውቺን ድምፅ ነው የሰማችሁት። ሙሉ ዘገባው የዋሽንግተን ሳምንት በተሰኘው ዝግጅታችን ቆየት ብሎ ይቀርባል። በራዲዮ ቴሌቪዥን ዝግጅታችንን በሳተላይት ለምትከታተለው አድማጭ ተመልካቾቻችን በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ዌስት ላይ ታገኙናላችሁ። አድማጮች አሁን በቀጥታ ወደ ዕለቱ አቢይ ርዕስ። የሱዳን ወታደሮች በኢትዮጵያ ኃይሎች ተገደሉ በሚል የተሰራጨው ዜና የሐሰት ነው ሲል የኢትዮጵያ መንግሥት ኮሚኒኬሽን አገልግሎት አስታወቀ። የተደመሰሱት ሾልኮ የገቡ የህወሓት ኃይሎች መሆናቸውንም ምክትል ኃላፊዋ ተናግረዋል። መለስካቸው አምሀ ነው የተከታተለው። አንዳንድ መገናኛ ብዙሀን የኢትዮጵያ ወታደራዊ ኃይሎች በሱዳን ወታደሮች ላይ ጥቃት ሰንዝረው ብዙ ወታደሮች ገለዋል ሲሉ ያሰራጩት ዜና ከእውነት ፈጽሞ የራቀ ነው ሲሉ የኢትዮጵያ መንግስት የኮሚኒኬሽን አገልግሎት ሚኒስትር ዴታ ወይዘሮ ሰላማዊት ካሳ አስታውቀዋል። ሰላማዊት ካሳ ኢትዮጵያ ህልውናዋን ለማረጋገጥ ዘመቻ ከጀመረችበት ጊዜ ወዲህ በተደጋጋሚ በሱዳን በኩል ሰርገው የሚገቡ የጥፋት ኃይሉ ቡድኖች አሉ፣ እነዚህን ለመከላከልና የሚያደርሱትን ጥፋት ለማስቆም መንግሥት የተለያዩ እርምጃዎችን ሲወስድ ቆይተዋል ብለዋል። አሁንም እርምጃዎችን እየወሰደ መሆኑን የገለጹት ሰላማዊት ካሳ ይህ ግን በፍጹም በሱዳን ኃይሎች የተዘነዘር ጥቃት አይደለም ብለዋል። በተለያየ መልኩ አንዳንድ መገናኛ ብዙኃን በተሳሳተ መንገድ ሲዘግቡትም ተመልክተናል። ሁኔታው ግን አሁን ሀገራችን በተለይ ካለችበት የሕልውና ዘመቻ ጋር ግንኙነት ያለውና ከዛ ውጭ ምንም አይነት ገጽታ የሌለው መሆኑን በዚያው አጋጣሚ ለማንሳት ያስፈልጋል። በተለይ የሱዳን ወታደሮች ላይ ጥቃት ተፈጽሟል በሚል አንዳንድ መገናኛ ብዙኃን የዘገቡበት አግባብም ፍጹም ስህተት መሆኑን በዚሁ ለማንሳት እንወዳለን። የሱዳን ወታደራዊ ምንጮች ጠቅሶ የዘገበው ሬውተርስ እንደሚለው ከሆነ የኢትዮጵያ ወታደሮች ሁለቱን አገሮች በሚያጨቃጭቀው ተዋሳኝ መሬት በመግባት ስድስት የሱዳን ወታደሮችን መግደላቸውን ይዘረዝራል። አክሎም አልፋሻካ በተባለው አካባቢ በምርት ስብሰባ በተሰማሩ ኃይሎች ላይ የኢትዮጵያ ሰራዊትና ሚሊሻዎች ጥቃት በመሰንዘር ለማስፈራራትና የምርት ስብሰባውን ተግባር ለማጨናገፍ ሞክረው ነበረ ብሏል። ይሁንና የሱዳን ኃይሎች ጥቃቱን በመመልከት በኢትዮጵያ ኃይሎች ላይ ከባድ የሕይወትና የንብረት ጉዳት አድርሰዋል ብለዋል። ወይዘሮ ሰላማዊት ካሳ በበኩላቸው እንዲህ ያሉ ዜናዎች የሁለቱን አገሮች የሕዝብ ለሕዝብ ግንኙነት ለማፍረስ ሆን ተብሎ የሚነዙ መሆናቸውን አመልክተው መንግሥታቸው የሁለቱ አገሮች ግንኙነት እንዲህ ባሉ ዜናዎች እንደማሻክር ያላቸውን ተስፋ ገልጸዋል። በታሪክ፣ በባህል በብዙ መንገዶች እነዚህ ሁለት ሀገራት ጠንካራ የሆነ ትስስር አላቸው። ከኢትዮጵያ ጋር ያለው የሱዳን መንግስትና ህዝብም እንግዲህ ይሄንን ቁርኝቱን፣ አብሮነቱን ከግምት ውስጥ በማስገባት ኢትዮጵያን ለማፍረስ በተለይ ቆርጦ የተነሳውን የሽብር ቡድኑ መደበቂያ እንዳይሆን ለማድረግ ከዛም ባለፈ ደግሞ በተለይ በአንዳንድ መገናኛ ብዙሃን የሚሰማውና የሁለቱን ሀገራት ግንኙነት ለመበረዝ ለማሻከር ዓላማ አድርገው እየተነሱ የሚገኙ የተለያዩ የተሳሳቱ ዘገባዎች አሉ። እነዚህ የሀገራቱን ጠንካራ ግንኙነት ለመበረዝ ታልመው እየተነዙ የሚገኙ መሆናቸውን ከግምት ውስጥ በማስገባት መንግስት ይሄ በሁለቱ ሀገራት ግንኙነት ላይ ጫና እንደማያሳድር ያለውን እምነት በዚሁ አጋጣሚ ለመግለጽ እወዳለሁ። ሚኒስትሯ በዛሬው መግለጫቸው መጨረሻም በሀገሪቱ ውስጥ የሚካሄደውን ጦርነት ምጣኔ ሀብቱ እንዲሸከመው ለማድረግ ያጋጠሙ ተግዳሮቶችን ለመቋቋም እየተካሄዱ ናቸው ያሏቸውን የማይክሮ ኢኮኖሚያዊ እርምጃዎች ዘርዝረዋል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ አመሰግናለሁ መለስካቸው። አድማጮች በሌላ በኩል የሱዳን ጦር አዛዥ አብዱልፋታህ አልቡርሃን ዛሬ ወደ አልፋሻቃ ሄደው ወታደሮቻቸው መጎብኝታቸውን ቃል አቀባያቸው ለአሜሪካ ድምፅ ተናግረዋል። አድማጮች የዚህ ዘገባ ዝርዝር ሙሉ እንደደረሰን እናቀርባለን። አሁን ወደ ጎረቤት ሶማሊያ የሚወስደን ሌላ ዝግጅት ነው። የሶማሌ ክልል መንግስት ኢትዮጵያ ከጎረቤት አገሮች ጋር ያላትን የድንበር ጸጥታ ለማረጋገጥ እየሰራ መሆኑን አስታወቁ። ለዚህ አላማ ሲሉም የክልሉ ዋና አስተዳዳሪና ምክትላቸው ሰሞኑን የኢትዮጵያ ጎረቤት አገሮችን ጎብኝተዋል። ከኬንያ፣ ሶማሊያ ጅቡቲና ዓለም አቀፍ እውቅና ከሌላት ሶማሊላንድ ጋር ድንበር የሚጋራው የሶማሌ ክልል የድንበሩን ጸጥታ በክልሉ ኃይሎች እያስጠበቀ መሆኑንም ተናግሯል። የክልሉ ፕሬዚዳንት አቶ ሙስጠፋ ዑመር ጉብኝቱ ኢኮኖሚያዊ ትልሞች ጭምር ያለው ነውም ብለዋል። አዲስ ቸኮል ነው የተከታተለው። የሶማሌ ክልል በምስራቅ ኢትዮጵያ ያለውን የኢትዮጵያ ድንበር ጸጥታ ለማስጠበቅ ከአጎራባች ሀገራት ጋር እየሰራ መሆኑን የክልሉ ኮሚኒኬሽን ለአሜሪካ ድምፅ አስታውቋል። የክልሉ ኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ አብድርቃድር ረሽድ በተለይ ለአሜሪካ ድምፅ እንዳስታወቁት የክልሉ ርዕሰ መስተዳድር አቶ ሙስጠፌ መሀመድ ወደ ሶማሌላንድ፣ ምክትል ርዕሰ መስተዳድሩ አቶ ኢብራሂም ኦስማን ደግሞ ወደ ጅቡቲ ድንበር ከተማ ደወል ሄደው ለድንበር አካባቢ ሰላም ከአመራሮችና ከማህበረሰቡ ጋር ውይይት አድርገዋል ብለዋል። በሰሜን ኢትዮጵያ የተነሳውን ጦርነት ተከትሎ በምስራቅ ኢትዮጵያ የኢትዮጵያን ድንበር ይጠብቅ የነበረው የምስራቅ ሕዝብ ወደ ጦርነት ቦታ በመግባቱ አሁን ድንበሩን እየጠበቁ ያሉት የሶማሌ ክልል ልዩ ኃይሎች መሆናቸውን አቶ አብድር ቃድር ገልጸው የአመራሮቹ ጉብኝትም ይህንን ኃላፊነት የመወጣት አንዱ ስራ ተደርጎ ሊወሰድ ይችላል ብለዋል። ወደ ሶማሌ ላንዷ ከተማ ሀርጌሳ ጉብኝት ያካሄዱት የሶማሌ ክልል ርዕሰ መስተዳድር አቶ ሙስጠፌ መሐመድ በጸጥታ ጉዳይ አብሮ ለመስራት ከሶማሌ ላንዱ ፕሬዚዳንት ሙሴ ብሂ ጋር መነጋገራቸውን ቃል አቀባዩ አቶ አብድር ቃድር አስታውቀዋል። ከዚህ በፊት ያው በአገር አቀፍ ተልዕኮ እስከሆነ ድረስ በመከላከያ ነበር ድንበሩን ተዘግቶ የሚጠበቀው አሸባሪ ቡድኖች እንዳይገቡ ያው ሶማሊያ እንደዚህ ድንበሩ ለምን ይጠበቃል ስንል፣ ሶማሊያ አልሸባብ ነው በሰፊው የሚንቀሳቀሰው እና በዘመናዊ ጦር ነው አልሸባብ ታጥቆ የሚንቀሳቀሰው እና ከሶማሊያ መንግሥት ጋር እየተፋጀ ነው ያለው። ስለዚህ ወደ እኛ ድንበር አሸባሪ ቡድን ስለሆኑ ወደ እኛ ድንበር ገብቶ ይሄንን የሰሜን ወቅት ያለው ጦርነት ከቲፒኤልኤፍ ያው ሁለቱ አሸባሪዎች ግንኙነትም ስላላቸው ኢትዮጵያን ለማፍረስ የራሱን ድርሻ እንዳይወጣ አልሸባብ የእኛ ድንበር በልዩ ኃይል ተዘግቷል። እንዲሁም ከኛ ድንበር ጋር ሶማሊላንድ እነሱም ይገዛ አድርጎ ትብብር ተደርጎ ድንበሩ እኩል እንድንጠብቅ ራሳቸውም ከሌላ ጊዜ በተለየ የሰላም ተነሳሽነት ኖሮት ድንበር እንዲጠበቅ ነው። የህወሓት አመራሮች ፓርቲያቸው ከአልሸባብ ጋር አብሮ ይሰራል ስለመባሉ የሰጡት ምላሽ የለም። የሶማሌላንዱ ፕሬዚዳንት ሙሴ ቢሂ በጸጥታ ማስጠበቅ ስራው ከኢትዮጵያ ጎን እንደሚቆሙ ነው የተገለጸው። ከዚህ በፊትም የመጀመሪያ ጊዜ አይደለም። ግንኙነቶች እናረጋለን። ይሄዳ ይመጣሉ፣ እኛም እንሄዳለን። ያው እንደ ቀደሙን ቃል የገቡት ከሰላሙ ጋር የተያያዘ የኢትዮጵያን መንግስት ለመጠበቅ የበኩላቸውን አስተዋጽኦ እንዲያደርጉ ከኛ ጎን ቆሞ ኢትዮጵያን የማዳን ስራ አብሮን በቃ የጎደኝነት ደጋፊ እንዲሰሩ ነው ቃል የገቡት። የአቶ ሙስጠፌ መሀመድ ጉብኝት ግን ከጸጥታው ባሻገር ኢኮኖሚያዊ ሚናም እንዳለው ነው አቶ አብድር ቃድር የገለጹልን። ከንግድ ጋር የተያያዘ ነው። ባለፉት ከአራት ወር አካባቢ በፊት ዶላር በጣም የዋጋ ንረት ኢንፍሌሽን ከፍ ብሎ ነበር ተነስቶ ነበር እና የኢትዮጵያ ገንዘብ ወይ ብር ዝቅ ብሎ ነበር በኤክስቼንጅ ወይ በሚንዛሬ የውጭ ሚንዛሬ በጣም ወርዶ ነበር እና ነጋዴዎች ናቸው ይሄንን ዛሬ ከፍ እንድል የዋጋ ንረት እንድኖር የነጋዴ ሚና ስለነበረ፣ ነጋዴዎቹ የሶማሊላንድ እና የዚህ ድንበር አካባቢ የሚንቀሳቀሱ ስለነበሩ፣ የዶለር ግብይት በኮንትሮባንድ መልክ የሚነግዱ ስለነበሩ፣ ከአራት ወር በፊት ሶማሊላንድ መንግስት ግንኙነት ተደርጎ የገበያ ማረጋጋት ስራ እንዲሰራ ተደርጎ ነበር። ያ ተጠናክሮ እንዲቀጥል አሁን ጦርነቱ እንዳያሳቡ ዋጋ ከፍ እንዳይ اتدرج የንግዱ ትስስር ለማጠናከር ነው ፕሬዚዳንቱን ይዛ የሄዱት። በሌላ በኩል የሶማሌ ክልሉ ምክትል ርዕሰ መስተዳድር አቶ ኢብራሂም ኦስማንም በኢትዮጵያና ጅቡቲ ድንበር በምትገኘው ደወሌ ከተማ በመገኘት የሁለቱን ሀገራት ማህበረሰቦች አነጋግረው ከጅቡቲ ወደ አዲስ አበባ የተዘረገው መንገድ ምንም አይነት የጸጥታ ስጋት እንዳይኖርበት ከማህበረሰቡ ጋር መስማማታቸውን ነው ቃል አቀባዩ የገለጹልን። ደወሌ ያው አንደኛ ኮሪደራችን ነው። የውጭ ንግዳችን ትስስር ከጅቡቲ ጋር በደወሌ ተደርጎ ነው። ይሄ በሰላማዊ መንገድ ኮሪደሩን ድንበር ድረስ ነው የሄዱት። በእኛ በኩል ማለት ነው። በእኛ በኩል ማህበረሰቡ የራሳቸውን ይሄን ኮሪደር ከጅቡቲ ወደ ኢትዮጵያ የሚወስደውን መንገድ ሰላም ማህበረሰቡ በራሱ እንዲጠብቅ ያለው ልዩ ኃይልም አዌርነስ ለመስጠት የራሱን ድርሻ እንዲወጣ እና ሰላሙን የጅቡቲ ኢትዮጵያ ጉሮሮ ስለሆነች ያንን በእኛ በኩል በሶማሌ ክልል ጥበቃ እንዲደረግና ምንም መስተጓጎል እንዳይመጣ ኮሪደሩ ተጽዕኖ እንዳይፈጥር ነው ስትል፣ ፕሬዚዳንቱ ዛሬ የተገኙት በጅግጅጋ ዩኒቨርሲቲ መምህርና የህዝብ ተወካዮች ምክር ቤት አባል የሆኑት አቶ ከማላሽ ማሙድ የአቶ ሙስጠፊው ጉብኝት ከኢኮኖሚም ሆነ ጸጥታ አንጻር ያሉ ስጋቶችን በመፍታት ረገድ ጠቃሚ ነው ብለው ያምናሉ። ይሉ እንደ እንደራሴው አባባል አቶ ሙስጠፌ ወደ ስልጣን ከመጡ ወዲህ ከሶማሊላንድ ጋር በህዝብ ለዙ ግንኙነትም በኢኮኖሚም ጠንካራ ግንኙነት በመፈጠሩና አሁን በሁለቱም በኩል ያሉ አመራሮች ሰፊ ህዝባዊ ተቀባይነት ያላቸው በመሆኑ የኢኮኖሚ አሻጠርንም ሆነ ሽብርተኝነትን ለመከላከል ህዝቡን በቀላሉ ከጎናቸው ማሰለፍ ይችላሉ ብለው ያምናሉ። በሁለቱም ሀገር ላይ ያሉት አመራርና ህዝብ የመቀባበልና ቁብነቱ በጣም ከፍተኛ ስለሆነ የጸጥታም የሰላም የሆነ የኢኮኖሚ ትስስሮች መሰረት የሚያደርጉት ህዝብ ላይ ነው። ሁለቱም ሀገር ላይ ያሉ ህዝቦች በጣም ጤናማ በሆነ መልኩ አሁን ያለውን ትስስር የወደዱትና ደጋፊ ስለሆኑ ማንኛውም ነገር ተግባር ለማድረግ የመንግስት አካላት በሁለቱም ሀገር ላይ ያሉት ለህዝብ የሚያስተላልፉት መልእክት ላይ ከዚህም ደግሞ ጥቆማች ከመስጠት አንጻር ደነጋዴም ደግሞ ሁሉ ማድረግ ያለበትን ማወቅ ከመልከት አንጻር ይህንን ትስስሩ በጣም የሚቀበሉበት ጊዜ ላይ ስለሆነ ተግባርነቱ አያጠራጥርም ብዬ ነው ማምነው። ነገር ግን ያው የሁለቱም ሀገራት አመራር ክትትል እና ድጋፍ ቀጣይነት ባለው መልኩ መፈለጉ እንዳለው ነው። ግን በህዝቡ መሀል ያለው አሁን ጤናማ የሆነ ትስስር ይህንን ነገር የበለጠ ያጠናክሯ ብዬ ነው ማስበው። አሜሪካን ጨምሮ በርካታ ሀገራት በአሸባሪነት የፈረጁት አልሸባብ ባለፈው ሳምንት በሶማሊያ የበርካቶችን ህይወት የቀጠፈ የሽብር ተግባሩ መፈጸሙ ሲዘገብ ነበር። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ አመሰግናለሁ አዲስ። አድማጮች ቀደም ብዬ ያስተዋወቅኩትና እንደደረሰ ልናቀርብ ቃል የገባ ነው ሪፖርት ደርሶናል። የሱዳኑ ጦር አዛዥ አብዱልፈታህ አልብርሃን ዛሬ ወደ አልፋሻቃ ቃ ሄደው ወታደሮቻቸውን መጎብኘታቸውን ቃል አቀባያቸው ለአሜሪካ ድምፅ የተናገሩትን ይመለከታል። ካርቱም የሚገኘው ሪፖርተራችን ማሌሽ አቲት ያጠናቀረውን የዚህን አጭር ዘገባ ዝርዝር ሀብታሙ ስዩም ያቀርበዋል። ጀነራል አብዱል ፋታህ አልቡርሃንና ሌሎችም የሱዳን ጦር ከፍተኛ ሹማምንት ከትናንት በስቲያ ስድስት የሱዳን ወታደሮች በኢትዮጵያ ጦርና ሚሊሺያ ተገድለውበታል ተብሎ ወደተዘገበበት የድንበር አካባቢ ሄደው ጎብኝተዋል። የጀነራል አልቡርሃን የሚዲያና ኢንፎርሜሽን አማካሪ ጀነራል አጣሂር አቡ ሀጃ ሳውት ሱዳን ኢንፎከስ ለሚባለው ዝግጅት ክፍላችን የካርቱም ዘጋቢ በስልክ በሰጡት መግለጫ አዛዡ ወደ አልፋሽካ የሄዱት የድንበሩን አካባቢ ለመቃኘትና ከኢትዮጵያ ጋር ባላቸው ወሰን ላይ የሱዳንን መሬት ይጠብቃሉ ያሉዋቸውን ወታደሮቻቸውን መተማመን ለመገንባት መሆኑን ተናግረዋል። ጀኔራል አቡ ሀጃ እክለውም ኢትዮጵያ ሁልጊዜ ለሱዳን መልካም ጎረቤት እንደሆነች ትቀጥላለች፣ እንዲህ አይነት የተናጠል አጋጣሚዎች ሁለቱን ሀገሮች ጨርሰው ወደ ጦርነት አይጎተታቸውም ብለዋል። እኛ የምንፈልገው ወሰኖቻችንን መጠበቅና በአልፋ ሽቃና በሌሎችም አካባቢዎች ላይ ከጎረቤት ኢትዮጵያ ጋር ያሉን ውዝግቦችን ለመፍታት በእውነተኛ ንግግር ላይ መተማመን ብቻ ነው። ጦርነትን አንፈልግም። ጎረቤቶቻችን የሆኑ ሀገሮችን እናከብራለን ያሉት በሌላ በኩል የኢትዮጵያና የሱዳንን ግንኙነቶች ላለፉት አስር ዓመታት ሲከታተል የቆየው የፖለቲካ ትንታኙ ጋዜጠኛ አብዱል ሙኔም አቡ ኢድሪስ ለቪኦኤ በሰጠው አስተያየት በዚህ ወቅት ወደ ወታደራዊ ግጭት መግባት ለሁለቱም ሀገሮች የሚጥም ጉዳይ አይደለም ብሏል። ሁለቱም ሀገሮች ውስጥ ያለው ሁኔታ እንዲህ አይነት ነገር ውስጥ ለመግባት እድል የሚሰጥ አይደለም። ኢትዮጵያ በራሷ የውስጥ ጦርነት ተይዛለች። ሱዳንም በራሷ የፖለቲካና የመጣኔ ሀብት ቀውሶች ተይዛለች ነው ያለው። እንዲሁም ኢትዮጵያና ሶማሊያ በሁከቶች እየታመሱ በመሆናቸው ምክንያት ችግር ያለው የአፍሪካ ቀንድ ሌላ ወታደራዊ ግጭት ቢከሰት ለአካባቢው የበረታ ማህበራዊና የመጣኔ ሀብት ደንቃራ ሊሆን እንደሚችል አቡ ኢድሪስ አመልክቷል። ከሁለቱ ሀገሮች ለየትኛውም ቢሆን የሚጠቅም ነገር ያለ አይመስለኝም። በእንዲህ አይነት ጊዜ ያለመረጋጋትን አይፈልጉም። በህገ ወጥ የሰዎች ዝውውርና ማስተላለፍ ላይ ለተሰማሩ ሰዎች መንገድ ይከፍታል፣ በመላ አካባቢው ላይም የደህንነት መጥፋትን ይፈጥራል ነው ያለው። ለምን እንደሆነ የሚነገርለት በሱዳንና በኢትዮጵያ ድንበር ላይ ያለው አልፋሽካ ግዛቴ ነው ስትል ሱዳን ባለፈው ዓመት የይገባኛል ጥያቄ አንስታለች። ሁኔታው በሁለቱ ሀገሮች መካከል የተካረረው ውዝግብ ፈጥሮ ቆይተዋል። አመሰግናለሁ ሀብታሙ። አድማጮች ተከታዩ ርዕስ ደግሞ ወደ ትግራይ ያሻግረናል። ባለፈው ዓመት በዛሬዋ ቀን በርካታ ወጣቶች የተገደሉባት የአክሱም ከተማ ዛሬ ወደ ቀድሞ እንቅስቃሴዋ መመለሷን የከተማዋ ነዋሪዎች ገለጹ ሲል ይንደረደራል የመቀሌው ዘጋቢያችን ሙልጌታ ጽብሃ ወደ አክሱም ተጉዞ ያጠናቀረው ዘገባ የኢትዮጵያ ሰብአዊ መብቶች ኮሚሽንና በተባበሩት መንግስታት ድርጅት የሰብአዊ መብቶች ኮሚሽን በቅርቡ በጋራ ባወጡት የጣምራ ሪፖርት ባለፈው አመት በዛሬዋ ቀን ከመቶ በላይ ወጣቶች መገደላቸውን ማስታወቁም ይታወሳል። ሙሉ ዝርዝሩን ሀብታሙ ስዩም እንደሚከትለው ያቀርበዋል። በሰሜን ኢትዮጵያ ጦርነት ከተቀሰቀሰ ወዲህ የሰዎችን ህይወት የነጠቁ ድርጊቶች ተፈጽሞባቸዋል በሚል ከሚጠቀሱት ከተሞች መካከል አንዷ አክሱም ናት። የኢትዮጵያ ሰብአዊ መብቶች ኮሚሽንና በተባበሩት መንግስታት ድርጅት የሰብአዊ መብቶች ኮሚሽን ጽህፈት ቤት ባካሄዱት የጣምራ ምርመራ ሪፖርት ላይ ባለፈው ዓመት ህዳር ወር ከመቶ በላይ ሰዎች በኤርትራ ወታደሮች በከተማዋ ውስጥ በጅምላ እንደተገደሉ ተጠቅሰዋል። ዘንድሮ ላይ አክሱም በአንጻራዊነት ሰላም እንደሆነች የወትሮ የነዋሪዎቿ እንቅስቃሴም እንደተመለሰ ነዋሪዎቿ ይናገራሉ። ዶክተር ኃይለ በርሁ ላይ የተባሉ የከተማዋ ነዋሪ ባለፈው ዓመት ለህዳር 20 አጥቢያ ቁጥራቸው የበዛ የከተማዋ ወጣቶች በኤርትራ ሰራዊት በጅምላ መገደላቸውን ያስረዳሉ። ህዳር 21 2013 ዓ ም ኢትዮጵያ መከላከያ ሰራዊት አክሱምን ከተቆጣጠረ በኋላ ከተማዋ መረጋጋቷን ያስታውሳሉ። ካረጋጉ በኋላ ወጣቶቹ አስክሬኖቹ እየሰበሰብን ወደ ጽዮን ቤተ ክርስቲያን ወስደን ብዙ ወጣቶች ያለቁበትና እዛ የዛን ቀን ቀብር ስነ ስርአት ያካሄድንበት ነው። ዶክተር ኃይለ ባለፈው ዓመት በዚህ ጊዜ በተለይ ልጆቻቸውን ለቀበሩ እናቶች ከባድ ጊዜ እንደነበረ አስተውሰው፣ በአሁኑ ሰዓት ግን ከተማዋ ወደ መደበኛ እንቅስቃሴዋ ተመልሳለች ይላሉ። የአሁን ህዳር እግዚአብሔር ይመስገን ጥሩ ነው ያለው ምክንያቱ እንቅስቃሴው ጥሩ ነው። ስራዎች እየተሰሩ ነው። እንደምታየው ካፌዎች ተከፍተዋል፣ ሻይ ቤቶች ተከፍተዋል። አምና የዚህ ዓመት ምንም የሚታይ ነገር አልነበረም። እንኳን ሰው ቅጠል ራሱ እያረገፈበት ቀንስ ነበረ ዘንድሮ ግን በጥሩ ሁኔታ በዓል ህዳር ጤን ለማክበርም ቅድመ ዝግጅት ላይ ያለትበት ቀን ነው። ይህን ሰላም አግኝተን ወጣቶቻችን ሰማዕት ናቸው፣ ሰማዕቶቻችን ለማክበር በቅድመ ዝግጅት እንገኛለን ማለት ነው። ሀና ይማነ የተባለች የከተማዋ ነዋሪ በበኩሏ ካለፈው አመት ትውስተዋ ጥቂቱን አጋርታናለች። አምና አክሱም በህዳር ወቅት በጣም ከባድ ጊዜ ነበር ያሳለፍነው። ወደ ውጭ መውጣት በጭራሽ የምታሰብ ነገር አይደለም። እድለኛ ስለሆነ ነው እኛም ራሱ የቀረ ነው፣ እንጂ ወንድሞችም ራሱ የቀሩት በእድለኛ ስለሆነ ነው እንጂ ሌላ አካባቢ የገቡ በቃ፣ የትግራይ ተወላጅ ስለሆኑ ብቻ ወንድ ስለሆነ ብቻ በጣም ብሶ ነው የተገደለው። በጣም በፍርሃት ነበር የምንንቀሳቀሰው። አንድ ዓመትን ባስቆጠረው ኢትዮጵያ ውስጥ ጦርነት በተለይ በትግራይ ክልል ተፈጽመዋል በተባሉ የመብት ጥሰቶች ጉዳይ ሁሉም ኃይሎች ተሳታፊ እንደሆኑ ኢትዮጵያ የሰባዊ መብቶች ኮሚሽንና የመንግስታቱ ድርጅት የሰባዊ መብቶች ኮሚሽን ጽሕፈት ቤት በጥምር ይፋ ያደረጉት ሪፖርት ያሳያል። ሪፖርቱ ይፋ በተደረገበት ቀን የኢትዮጵያ ሰባዊ መብት ኮሚሽን ኮሚሽነር ዶክተር ዳንኤል በቀለ በአክሱም ከመቶ በላይ ሰዎች ባለፈው ህዳር ወር መጨረሻ ላይ በኤርትራ ወታደሮች ተገድለዋል ብለዋል። the killing of more than 100 people in Aksum on the 28th of November of last year by the Eritrean forces. የከተማዋ ነዋሪዎች ግን በዕለቱ የተገደሉ ሰዎችን ቁጥር ከተጠቀሰው በብዙ ጥፍ ከፍ ይላል ባይ ናቸው። ኤርትራ መንግሥት በበኩሉ ይህንን ውንጀላ እንደማይቀበለው በወቅቱ ባወጣው መግለጫ አስታውቋል። የአክሱም ከተማ ነዋሪ የሆነችው ውሃና ከአምና ይልቅ ዘንድሮውን ታመሰግናለች። በአሁን ጊዜ ግን በፍሪደም እየተንቀሳቀስን በነጻነት አሁን ላይ መጥቶ ዝም ብሎ ያለ ምክንያት ሊገድል የሚችል ሰው የለም። በሰላም ተኝቼ ማደሩ ያው ከተማውም ራሱ ራሳችን በራሳችን ነው የምንጠብቀው፣ በየሰፈሩ በራሳችን ነው የምንጠብቀው። የፈለግነው ስራም ሰርተን እንገባለን። የእለት ምግባችን ቢያንስ እንኳን ማግኘት ይችለናል። እና አሁን ላይ በትንሹ መጠን ቢሆንም ወደ ድሮ ሁኔታው እየተመለሰ ነው። የዛሬ ዓመት በአክሱም ከተማ ተፈጽሟል በተባለው የጅምላ ግድያ ተሳታፊ የሆኑ ሁሉ በሕግ መጠየቅ እንዳለባቸው የሚያሳስቡት ሌላው የከተማዋ ነዋሪ አቶ ፍጹም በላይ በበኩላቸው መሰል ሰላማዊ ሰዎች ላይ ያነጣጠሩ ድርጊቶች በማንም ላይ ዳግም ሊደርሱ አይገባም ይላሉ። ሌላው ሌላው ዓለም ይህንን ግፍ እንዲደርስበት አንፈልግም። ብኛ የተፈጸመው ፍጻሜ ማለት ነው እና ይህንን ግፍ የፈጸሙ አካላቶችም ያስፈጸሙ በኢንተርናሽናል ህግ፣ ወይም ተጠያቂነታቸው እንዲኖር በወገን አስተያየት ተሰጥቷል ማለት ነው። አቶ ፍጹም ስለ ከተማዋ የአሁን ሁኔታም ይህንን ብለዋል። አሁን ከነበረው ችግር አክሱም ወጥታ በሰላማዊ መንገድ ላይ ትገኛለች። ጦርነት አሁን በአክሱም ከተማ የለም። ያው በዓሉም በሰላም እንደሚከበር ያው እንደምናየው ነው። ይህ ይመስላል የአክሱም ገጽታዋ አሁን ያለችበት ማለት ነው። ለወትረው በዚህ ሰሞን የአክሱም ከተማ ከመላ ኢትዮጵያ በሚመጡ ምዕመናን የምትደምቅበት ሰዓት ነበረ። ከመላ ኢትዮጵያ ወደ ስፍራው በሚጓዙ በብዙ ሺህ የሚገመቱ የክርስትና እምነት አማኞች የሚታደሙበት በየዓመቱ ህዳር 21 የሚከበረው የአክሱም ጽዮን በዓል ዋና የድምቀቷ ምንጭ ነበረ። ዘንድሮ ግን ከሌላው ጊዜ በተለየ የተሳታፊዎች ቁጥር ቀንሶ እየተከበረ መሆኑን ባልደረባችን ሙልጌታ አጽባ በዘገባው ላይ ጠቅሷል። አመሰግናለሁ ሀብታሙ። አድማጮች ተከታዩ የመጽሔ ርዕስ ደግሞ ወዲህ ወደ ዋሽንግተን ይመልሰናል። የዋሽንግተን ሳምንት የደቡብ አፍሪካ የጤና ባለሙያዎች አመክሮን የተሰኘውን አዲሱን የኮሮና ቫይረስ ዝርያ ማግኘታቸውን ካስታወቁ ከቀናት በኋላ የጆሃንስበርግ ተጓዦች በድጋሚ ተመሳሳይ ስሜቶችን እያስተናገዱ መሆናቸውን እየገለጹ ነው። ከነዚህ መሀል አንዷ የሆነችው ሊዜት ባይስ ለሮይተርስ ስትናገር፣ አዲሱ እየተላለፈ ያለው የጉዞ ክልከላ እጅግ በጣም ቅር እንዳሰኛት ትገልጻለች። በኮቪድ ምክንያት ለሁለት ዓመት መንቀሳቀስና ከቤተሰብ መገናኘት ሳንችል ቆይተን ወላጆቼ ለሞት በሚያደርስ ሁኔታ በመታመማቸው ድንበሮች ሲከፈቱ ላያቸው መምጣት ነበረብኝ። አሁን እንደገና ያንን ሁኔታ ልንደግመው ነው። በርካታ ሀገራት ከደቡብ አፍሪካ የሚደረግ ጉዞን መገደብ ወይም መከልከል የጀመሩ ቢሆንም የደቡብ አፍሪካ የጤና ሚኒስትር ዶክተር ጆይ ፓላ የጉዞ ክልከላው ያለ ጊዜው የተወሰደ ነው ይላሉ። አንዳንድ ሀገራት የጉዞ እገዳ ውሳኔ የዓለም ጤና ድርጅት ከሚያስቀምጠው የተለመደውና ባህላዊ መርሆ የተቃረነ ነው። ዶክተር ፓላ አክለው የጉዞ እገዳውን ከልክ ያለፈ ነው ሲሉ ገልጸውታል። የዩናይትድ ስቴትስ ፕሬዚዳንት ጆ ባይደን ዋና የጤና አማካሪ የሆኑት ዶክተር አንቶኒ ፋውቺ እሁድ ዕለት ስለ ጉዳዩ ሲናገሩ የጉዞ ክልከላው አስፈላጊውን እርምጃ ለመውሰድ ጊዜ ከመስጠት ውጪ የቫይረሱን ስርጭት እንደማያግደው ተናግረዋል። ባገኘነው ጊዜ ክፍተቱን ለመሙላት ጊዜውን በአግባቡ መጠቀም አለብን። በዚህ ጊዜ ስለ ቫይረሱ የበለጠ ለማወቅ እንችላለን። ሰውነታችን ካለው መከላከያ ጋር ስላለው ግንኙነት ማወቅና ከሁሉም በላይ ደግሞ ይሄ ጊዜ ሰዎች በቶሎ እንዲከተቡ ለማድረግና የተከተቡትም የማጠናከሪያ ክትባት እንዲወስዱ ማድረግ አለብን። ይሄ ዝግጁነታችንን ለማጎልበት ጊዜ ይሰጠናል። ፋውቺ አክለው የደቡብ አፍሪካ ባለስልጣናት አመክሮን የተሰኘውን አዲስ ዝርያ በፍጥነት አግኝተው ግልጽነት በተሞላበት መንገድ መረጃውን በማጋራታቸው አድናቆታቸውን ገልጸዋል። ድጋሚ ከቤት የመውጣት ክልከላን በተመለከተ ለመነጋገር ጊዜው ገና ነው ያሉት ፋውቺ የዩናይትድ ስቴትስ እና የደቡብ አፍሪካ ባለስልጣናት በድጋሚ እሁድ ለመገናኘት እቅድ እንዳላቸውም አስታውቀዋል። ባለፈው ሳምንት አርብ ከደቡብ አፍሪካ በተነሳ በረራ ወደ ኔዘርላንድ የሄዱ 61 ሰዎች የኮሮና ቫይረስ እንደተገኘባቸው የተገለጸ ሲሆን ከነ ከእነዚህ ውስጥ አስራ ሶስቱ የአመክሮን ዝርያ መሆኑን የኔዘርላንድ የጤና ባለሙያዎች አስታውቀዋል። ይህ በእንዲህ እንዳለ የደቡብ አፍሪካ መንግስት አዲሱን አሚክሮን ቫይረስን አስመልክቶ ሊወስድ የሚችላቸውን እርምጃዎች በጭንቀት ሲጠባበቁ የቆዩት የደቡብ አፍሪካ ነዋሪዎች ሳምንቱን እንደሌላው ቀን ያለ ክልከላ መጀመራቸው እረፍት ሰጥቷቸዋል። የሀገሪቱ ፕሬዚዳንት ሲሪል ራማፎሳ ትላንትና ማታ ለሀገሪቱ ነዋሪዎች ባስተላለፉት መልእክት የኮሮና ቫይረስ ተያዦች ቁጥር እያሻቀበ ቢሆንም አሁን ያለው የፊት ጭንብል የማድረግና እኩለ ሌሊት ላይ የተጣለው ሰዓት ለጊዜው እንደሚቀጥል አስታውቀዋል። በጆሀንስበርግ ካፌቴሪያ ውስጥ ዋና አስተናጋጅ የሆነው አለን ምሎፊ በዜናው መደሰቱን ይናገራል። ደስተኛ ነኝ ምክንያቱም ማህበረሰባችንን ማገልገል እንችላለን እና ደግሞ ኢኮኖሚውም ማደጉም ይቀጥላል። ራማፎሳ በንግግራቸው አለም ከቫይረሱ ጋር ለመኖር እየተለማመደ ባለበት ወቅት ሀገሪቷ ክፍትና እንድትቀጥል የሚያስችላት ቁልፍ ነገር ክትባት መሆኑን አስምረውበታል ተገኝተዋል። የደቡብ አፍሪካ መንግስት መረጃ እንደሚያሳየው በሀገሪቱ እስካሁን 41 ከመቶ የሚሆኑ አዋቂዎች ክትባቱን ወስደዋል ስ አሁንም በክትባቱ ላይ ጥርጣሬ እንዳላቸው የሚገልጹና መከተብ የማይፈልጉ ብዙ ሰዎች አሉ። እስካሁን ባለው ሁኔታ ራስንም ሆነ በአካባቢያቸው ያሉ ሰዎችን ከአመክሮን ቫይረስ ለመጠበቅና አራተኛ የቫይረሱ ማዕበል እንዳይከሰትና ማህበራዊ ነጻነታችንን እንዳናጣ ጠቃሚ መንገድ ክትባት ነው። ፕሬዚዳንቱ አክለው መንግስት አንዳንድ አገልግሎቶችን ለማግኘት ክትባቱን መውሰድ ግዴታ እንዲሆን የሚያስችል ፖሊሲዎች እያጠና መሆኑን ተናግረዋል። አስተናጋጁ አለን ፎሌ ግን ይህ ውሳኔ በንግድ ተቋማት ላይ ተፈጻሚ ለማድረግ እንደሚከብድና ማህበራዊ ክፍፍል እንደሚፈጥር በመግለጽ ስጋቱን ያጋራል በክትባቱ በማያምኑ ሰዎችና በክትባቱ በሚያምኑ ሰዎች መካከል ጥል ሲነሳ ይታያል። ስለዚህ በተጠቃሚዎች ብቻ ሳይሆን በራሳቸው መካከልም ውጥረትን የሚፈጥር ነው። ራማፎሳ አመክሮን ቫይረስ በደቡብ አፍሪካ መገኘቱን ተከትሎ እንግሊዝ፣ ዩናይትድ ስቴትስ፣ የአውሮፓ ህብረትና ሌሎች ሀገራት የጉዞ እገዳ መጣላቸው ሳይንስን የተመረኮዘ አይደለም በማለት የደሃ ሀገራትን ኢኮኖሚን ባልተገባ ሁኔታ የሚቀጣ መሆኑን ገልጸዋል። ሞሪሸስ፣ ሩዋንዳ እና ኬንያም የደቡብ አፍሪካ በረራዎችን በማገድ የጉዞ ክልከላዎችን የጣሉ ሲሆን የዓለም ጤና ድርጅት የጉዞ ክልከላዎች ውጤት የማያስገኙ መሆኑን በመግለጽ የቫይረሱን ስርጭት ለመ ለመከላከል ሀገራት የኮቪድ-19 ምርመራዎችን እንዲያካሂዱ ምክር ሰጥቷል። አመሰግናለሁ። ስመኝሽን ስመኝሽ፣ አዲሱ የኮሮና ቫይረስ ዝርያ በተለያዩ የዓለም ክፍሎች መታየት መጀመሩን ጨምሮ በሁኔታው የተፈጠረውን የአሜሪካ ድምፅ ዘጋቢ አራሽ አራብ ሳዲ ና የደቡብ አፍሪቃው ዘጋቢያችን ሊንዳ ጌፍታሽ ከጆሃንስበርግ ያደረሱን ዘገባዎች ነበር አጣምራ ያሰማችን በድጋሚ ስመኝሽን አመሰግናለሁ ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው የስቱዲዮ ሰዓታችን አሁን ከምሽቱ ሶስት ሰዓት ከሰላሳ አምስት መሆኑን ያመለክታል ወደ ሁለተኛው አጋማሽ ቀዳሚ ዝግጅት ነው የምናልፈው ወደ ሐዋሳም ያሻግረናል። ተከታዩ ዘገባ በሐዋሳ ኢንዱስትሪ ፓርክ ለአመታት ሲሠራ የቆየው ፒቪኤች የተሰኘ የአሜሪካ ኩባንያ ስራ ማቆሙ ተገለጠ። ሰራተኞቹ ኩባንያው ስራ በማቆሙ ማዘናቸውን ገልጠው ካሳ እንደሚከፍሉን ቢነግሩንም እስካሁን ግን አልተከፈለንም ብለዋል። ለአሁኑ ችግር እየተጋለጥን ነው። በመሆኑም በአጭር ጊዜ ውስጥ የስራ ምደባ እንዲሰጡን ሲሉም ጠይቀዋል። የኩባንያው ስራ መቆም መቆሙን ያረጋገጡት የሐዋሳዊ ኢንዱስትሪ ፓርክ ዋና ስራ አስኪያጅ አቶ ፍጹም ከተማ በበኩላቸው 1300 ሰራተኞችን በሌሎች ኩባንያዎች መመደብ መያዛቸውን ተናግረዋል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስን ያጠናቀረው ሳ ኢንዱስትሪ ፓርክ ለአምስት ተከታታይ ቀናት ስራ የነበረው ፒቪኤች የተሰኘ የአሜሪካ ድርጅት በፓርኩ የነበረውን የጨርቃጨርቅ አልባሳት ማምረሻ ፋብሪካውን ዘግቷል። ድርጅቱ እንደ አውሮፓውያን አቆጣጠር ሂዳር 25 2021 ዓ ም እንደሚዘጋ ቀደም ሲል በግልጽ አስታውቆ ነበር። በእነዚህ ዓመታት ከመንግስት ከስብልና ከነጋዴው ማህበረሰብ ጋር የዋሳ ኢንዳስትሪ ፓርክ የተሻለ እንዲሆን መጣሩና እስካሁን ሰራሁ በሚለዋቸው ስራዎችም ኩራት እንደሚሰማው ባወጣው አጭር መግለጫ አስታውቋል። በፓርኩ ከሚገኙ ከአካባቢውና ከዓለም አቀፍ ከንግድ አጋሮቻችን ጋር አስተማማኝና ዘላቂ የንግድ ስራዎችን መስራት እንቀጥላለን ያለው ድርጅቱ ሰራተኞችና የአካባቢው ማህበረሰብ እንዲሁም ምጣን ሀብቱና የአካባቢ ጥበቃ ስራ የሚያበረታታ ስራ እንቀጥልበታለን ብሏል። ኩባንያው በፓርኩ ከሚገኙ ከሌሎች ድርጅቶች ጋር በሽርክና እንደሚሰራ አረጋግጧል። በድርጅቱ የምርት አቅርቦት ዋና ኃላፊ በሆኑት በሳራ ክላርክስ የሚወጣው መግለጫ ድርጅቱ ስራውን ያቆሙ በኢትዮጵያ ውስጥ ያለውን የጸጥታ ችግር ተከትሎ መሆኑን ይገልጣል። ይሁን እንጂ ቀደም ሲል ድርጅቱን ለሦስተኛ ወገን ለማስተላለፍ ድርድር ላይ እንደነበሩ ለማወቅ ተችሏል። የድርጅቱ ሰራተኛም ኤልሳቤጥ ከበደ ክስተቱ ያልጠበቅነው ነው ትላለች። በውሳኔው በመዘጋቱ ውስጣችን አዝኗል። ምክንያቱም ሰርተን የምናድርበት ነው እሱ እዛ ሰርተን ነው ቤት ክራይ የምንከፍለው። እዛ ሰርተን ነው የምንበላው፣ የምንጠጣው፣ የምንኖረው፣ ቤታችን የምንመራው እዛ ሰርተን ነው። በመዘጋቱ በጣም አዝኗል፣ ውስጥ ያዝኗል በጣም እና ልጆቹም በጣም አዝነው ነው ወደ ቤት እንትን ያሉት። እናደርግላቸዋለን ብለው ቃል ገቡትንም እንድፈጽምልን አጥብቀን እንሻለን ስትል ትናግራለች። ች እንደሚፈልጉን ተናግረውናል። ሌሎች ደግሞ እየመጡም እየመዘገቡም ነው፣ ግን መመዝገብ ብቻ ሳይሆን እነሱ ራሳቸው ቢቪኤችች ራሳቸው በየዲፓርትመንታችን በያለንበት ስራ እየወሰዱ ቢያስገቡን ያ የበለጠ ተመራጭ ነው የሚሆነው። ምክንያቱም እኛውም ተመዝግበናል። ተመዝግበን መጥተው እንደገና ደውለው ደግሞ ጠርተው ኑ እዚህኛው ስራ ላይ ግቡ ካላሉን ማለት ነው መመዝገብ ብቻ ቁም ነገር የለውም። ሌላ የድርጅቱ ሰራተኛ የሆነው አሰፋ ለሜሶም የድርጅቱ መዘጋት የፈጠረበትን ተናግሯል። ቲቬች ሶስት አመት ከአምስት ወር ሰርቻለሁ። እዛ አሁን እየሰራን ያለን ድርጅቱ በአጋጣሚ ስራ ዘግቷል። አሁን ስራ ዘግተን ሌላ ሼድ እናከፋፍላለን ብሎ እስካሁን ማንም እና እየጠየቀን የለም። ደግሞ ካሳም እንከፍላለን ብሎ ወረቀት ብቻ ፈርምን ወስደናል። ግን እስካሁን እስከ ትናንት ማታ እስከ ጠዋቱ ሁለት ሰዓት ተኩል ድረስ ይገባላቸዋል ተብሏል። እስካሁን ግን ምንም የገባልን የለም። እስካሁን ምንም እና ውጤት ያየነው ነገር የለም። ለክፋት ችግር ሳይጋለጡ መፍትሄ እንዲሰጣቸውም ጠይቋል። አሁን እና የምንፈልገው የኛ ካሳ ይሰጣል የተባለው በጊዜው መግባት እንፈልጋለን። እንደገና ደግሞ ስራ አሁን ብዙ ችግር አለ። ኢትዮጵያ ውስጥ ብዙ ችግር አለ፣ ኑሮ ውድነት አለ፣ ቤት ኪራይ አለ። ሁሉም ሰው ቤት ኪራይ ተከራይቶ ነው የሚኖረው። ማንም የራሱ ቤት ጎቶ ቤት ከአባቱ ቤት ጎቶ የሚሰራ ሰው ሰራተኛ ይኖራል ብዬ አላስብም። ስለዚህ አሁን ቤት ኪራይ እየቆጠረ ነው። አሁን ብዙ ተማሪ አለ እየተማሪ አሉ የሚሰሩት አሉ ማታ የሚማሩትዊኬንድ የሚማሩት ብዙ ተማሪዎች ስላሉእየተማሩ የሚሰሩት ስላሉ አሁን ለነሱ ስራ ቶሎ የሚፈጠር አለበት። የአዋሳ ኢንዱስትሪ ፓርክ ስራ አስኪያጅ አቶ ፍጹም ከተማ ድርጅቱ ከሄዳር 16 2014 ዓ.ም ጀምሮ መዘጋቱን ለቪኦኤ ተናግሯል። የድርጅቱ መዘጋት በአንድ ጊዜ የተወሰነ ሳይሆን ወራትን ያስቆጠረ ነው፣ ከወቅታዊ ሁኔታ ጋርም የተያያዘ አይደለም ስሉ ተናግሯል። መዘጋት ኦቨርናይት የመጣ ነገር አይደለም። ከዚህ በፊትም ካምፓኒው ፋክትሪውን ለሌላ አካል ለማስተላለፍ ብዙ ጥረቶች ሲያደርግ ነበር። እንደሚታወቀው በኮቪድ ጊዜ ፒቪኤች ትልልቅ ብራንዶቹን መሸጡ ይታወቃል። ከዚህ ጋር ተያይዞ ፋክትሪውን ለሌላ ባለሀብቶች፣ ግቢ ውስጥ ላሉም በራሳቸው ኢንተረስት የተለያዩ ጥረቶች ሲደረጉ እንደነበር እናውቃለን እና በአንድ ሳምንት ወይ በአንድ ቀን የተወሰነ ውሳኔ አይደለም። ድርጅቱ ያለውን ፋብሪካና የጨርቃጨርቅ ማመርቻ ቁሳቁሶችን ለሌላው በፓርክ ውስጥ ለሚገኝ ኩባንያዎች ያስተላልፋል እንጂ በኢትዮጵያ ውስጥ ወይም በአዋሳ ኢንዱስትሪ ፓርክ የነበረውን የኢንቨስትመንት ስራ ሙሉ በሙሉ አላቋረጥም ብሏል። አው ፒቪኤች እንግዲህ የጋርመንት ላይ በተለይ ብዙ ብራንዶች ባለቤት ነው የተለያዩ ምርቶችን በራሱም እዚህ ሐዋሳ ኢንዱስትሪ ፓርክ ያመርታል። እንዲሁም ደግሞ ለሌሎች ካምፓኒዎችም ኦርደር በመስጠት ለፒቪኤች ምርት እያመረቱ ኤክስፖርት የሚያደርጉ ካምፓኒዎችም አሉ ማለት ነው። አሁን በአሁኑ ሰዓት ራሱ የሚያመርትበትን ፋክትሪ ነው ያቆመው እንጂ ለሌሎች ግን ኦርደር መስጠቱን አላቆመም። ሰራተኞች በችግር ላይ እንዳይወድቁና ስዳ እንዳጡ የተመደቡ መሆናቸው አብራርቷል። በጠቅላላው ፒቪኤች እንግዲህ አንድ ሺህ ሦስት መቶ ያህል ሰራተኞች ነበሩት። እነዚህን አንድ ሺህ ሦስት መቶ ሰራተኞች በሀገሪቷ ህግ መሰረት የማሰናበት ስራ፣ የሚገባቸውን ካሳ የመክፈል ስራ በጥንቃቄ ድርጅቱ ትልቅ ስም ያለው ድርጅት ነው። ስሙን በሚመጥን መልኩ በጥንቃቄ ያንን ተግባራዊ አድርጉ። በትናንትናው ዕለት እነዚህን ሰራተኞች ወደ አራት ድርጅቶች ትራንስፈር የማድረግ ስራ ተሰርቷል። እንደሚታወቀው ፓርክ ውስጥ አሁንም የሰራተኛ ቅጥር ጥያቄዎች አሉ፣ ከተለያዩ ድርጅቶች ሰው ያንን ተከትሎ ለድርጅቶቹም ትልቅ ኦፖርቹኒቲ ነው። የአዋሳ ኢንዳስትሪ ፓርክ መደበኛ ስራውን መቀጠሉን አቶ ፍጹም ከተማም ለቪኦኤ ተናግሯል። ከአንዳንድ ካምፓኒዎች የማስፋፋት እንዲሁም ተጨማሪ የሰው ኃይል ቅጥር ጥያቄዎች አሉ። ለዛም ነው የፒቪኤችን ሰራተኞች ወደዚህ ወደ አራቱ ካምፓኒዎች ትራንስፈር ማድረግ የተቻለው። ከዛም በላይ ደግሞ ሪኩዌስት ያላቸው ያው ስርዓቱን ጠብቀን ሰራተኛ ሎኬት የሚደረግበትን ቻናል ጠብቀን ካምፓኒዎች የሰው ኃይል እንዲያገኙ ጥረት እየተደረገ ነው። ሰው ኦፕሬሽኑ ያለምንም ችግር እየሄደ ነው። ነገር ግን እየሄደ ነው ብሎ መቆም አያስፈልግም። ወደፊት የሚመጡ ቻሌንጆች ሊኖሩ ይችላሉ። ከአጓ ጋር ከመሳሰሉ ጋር ተያይዞ ለእነሱ ደግሞ በጥናት ችግሮቹን አድሬስ ማድረግ የሚቻልበትን መንገድ በተለይ እንደ ኢንዱስትሪ ፓርኮች ልማት ኮርፖሬሽን እየተሰራ ነው። የሐዋሳ ኢንዱስትሪ ፓርክ አሁን ስራውን አቋረጥኩ ያለውን ፒቪኤች የተሰኘውን የአሜሪካን ድርጅት ጨምሮ 23 ሌሎች ድርጅቶች የተለያዩ የጨርቃጨርቅ ምርቶችን እያመረቱ ለውጭ ገበያዎች እያቀረቡ የሚገኙ ሲሆን ፓርኩ 35 ሺህ ሰራተኞችን እያሰራ ይገኛል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም። ዮናታንን ለዘገባው አመሰግናለሁ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። አሁን ተከታዩ ሳምንታዊው ቅንብር ጤና ነው። ከሁለት ሳምንታት በፊት በሀገር አቀፍ ደረጃ በተጀመረው የኮቪድ-19 መከላከያ ክትባት መርሃ ግብር የሕብረተሰቡ እየተከተበ ነው ሲል የኢትዮጵያ ጤና ጥበቃ ሚኒስቴር አስታውቋል። አዲስ አበባ ውስጥ የተለያዩ ክትባት ጣቢያዎችን ተዘዋውራ የተመለከተችውና ከተከታቢዎቹም አንዳንዶችን ያነጋገረችው ዘጋቢያችን ፀሐይ ዳምጠው ተከታዩን ይዛ ተመልሳለች። አቶ ከፈለኝ ደስታ የአዲስ አበባ ከተማ ነዋሪ ናቸው። ክትባቱን የወሰዱት የሚሰሩበት ቦታ ነው። ስለ ክትባቱ ጠቃሚነት ግንዛቤ ቢኖራቸውም በስራ መደራረብ ምክንያት እስከዛሬ ሳይወስዱ መቆየታቸውን ይናገራሉ። እኛ በስራ ቦታ ነው በአብዛኛው ለክትባቱም ስመጣሁ ደስተኛም ሲጀመር በአብዛኛው በስራ ወቅት ስለሆነ ስለማያገኙ ነው እንጂ መጣሉ ግን ያው እኛ ስላልተገናኙ ስራ ቦታ ላይ ስለሆን ስላላገኙ ነው እንጂ ሁሉም እየተከተበ ነው የስራ ቦታ የማይገቡት ማለት ነው። በዚያም ማለት ነው። በመጀመሪያ አሁን ይህን ክትባት ቢወስዱ በጣም ቆንጆ ነው። ታመሙ ለሚጠራጠሩት ነገር ለሁሉም ነገር ክትባቱ ቢወስዱ ውስጥ ቆንጆ ነው። እንግዲህ መተንፈስ ምናምን ለሚባለው ነገር እርግጥ እዛ ላይ በሽታው ላይ ተደረስን በጣም ከባድ ነው። እሱን ለመከላከል ወደ ክትባቱ መምጣት ነው በቃ አማራጫቸው። አቶ ዘሬ ተዘራ ስለ ክትባቱ የተዛባ አመለካከት ስለነበራቸው ከመከተብ ተቆጥበው እንደነበር ይናገራሉ። ያው ጓደኛዬ ብሏል ያማል፣ ትንሽ ያስቸግራል ምናምን ተብሏል ስራ ተጠምደ ስለምንውል ግን ዛሬ መቶልናል። እኔ ደስተኛው ነው የተከተብኩት። ክትባቱ አሁንም የተሰማኝ ስሜትም የለም። እንግዲህ ወደ ስተፊቱ የሚሰማኝ ነገር አለም። ያው ጤና ጣቢያና ስልክ ምናምን ይዘና ሰጥተውናል። ደውለን እንደዚህ ነው ብለን እንዲያማክሩንም እንዲነግሩንም እናደርጋለን። በኦሮሚያ ልዩ ዞን ለገጣፎ ለገዳዲ ላይ ሰራተኞችን ስራ ቦታቸው ላይ እየከተቡ ያገኘኋቸው ሲስተር አበራሽ አለሙ ዘመቻው ከተጀመረ ወዲህ ህብረተሰቡ ያለው ግንዛቤ እየተስተካከለ መሆኑን ገልጸዋል። ፋብሪካ አላጣፎ ፋብሪካ ላይ ነው ቅድሚያ እየሰጠን ያለ ነው እና መድኃኒቱ ስንሰጥ መጀመሪያ ትምህርት ሰተናቸው ነው። ፍላጎት የላቸውም ከሌላ ከሌላ ጋር አያይዘው ከፖለቲካ ጋር ከእምነት ጋር አያይዘው ብዙ ሰዎች አንወስድም አሉ። ለምን ወንዶቹ መሀን ይሆናሉ፣ ሴቶቹ መውለድ አይችሉም ይሄ መድኃኒት ከወሰዱ ሲጣሉን የነበሩት ብዙ ትምህርት ከሰጠን በኋላ ግን በፍላጎት ፋብሪካው ኃላፊ መድኃኒቱን እነሱ ፊት፣ ሰራተኛ ፊት ቆሞ ወስዶ ራሳቸው አምነውበት በፍላጎት ቅድሚያ መጥተው እየወሰዱ ነው። ማስኩ ብቻውን ኮቪድን ሊከላከል አይችልም። ርቀታችንን እንደ በፊቱ አንዳንድ ሜትር ተራርቀን እንድንኖር ብዙ ሰው የበዛበት ቦታ እንዳንሄድ፣ እንደገና ደግሞ ማክሳችንን እጅ በመታጠብ ኮቪድን እንከላከል ብለን ትምህርት እየሰጠን የኢትዮጵያ ጤና ሚኒስቴር ጸረ ኮቪድ 19 ክትባት መስጠት ከጀመረ ወዲህ ባሉት ዘጠኝ ወራት ወደ ዘጠኝ ሚሊዮን የሚጠጋ ቁጥር ያለው ሰው መከተቡን የጤና ሚኒስቴሩ የክትባት ባለሙያ ወይዘሮ ጸጋንሽ ገድሉ አመልክተዋል። ስለክትባቱ ማስተዋወቅ፣ ህብረተሰቡን ማስተማር፣ መረጃዎችን ወርታች ማውረድ አለው የጤናው መዋቅር መስራት የሚገባውን ስራ እንዲሰራ እና ህብረተሰቡ የመረጃው ባለቤት እንዲሆን ከማድረግ አንፃር በተለይ ይሄ ተግባቦት የሚባለው ነገር የአድቮኬሲ ስራዎች፣ የህዝብ ንቅናቄ ስራዎች፣ የቅስቀሳ ስራዎች በደንብ በእኛ ግምገማ ጠንከር ብለው የተሰሩበት ሁኔታ ነው ያለ፣ እየተሰሩም ነው ያሉ። ስለዚህ በዚያ መሰረት ሁሉም ክልሎች ወደ ስራ ገብተው እየከተቡ ነው ያሉ፣ ህብረተሰቡም እየተከተበ ነው ያለ። ህዳር ስድስት ላይ የጀመሩት ክልሎች አንዳንዶቹ ወደ መጨረሻ አካባቢ እየተቃረቡ ነው ያሉት። የጸጥታ ችግር ባለባቸው አካባቢዎች ክትባቱ እየደረሰ አለመሆኑን ወይዘሮ ጸጋነሽ ገልጸው ለተፈናቀሉ ግን ባሉበት መጠለያ እየተሰጠ መሆኑን ተናግረዋል። ጉዳይ ችግር አለባቸው ተብለው የሚታሰቡት አማራ፣ አፋር የዚህ ክትባት አገልግሎት አሁን እየተሰጠ አይደለም። ዘመቻው እየተካሄደ አይደለም። ምክንያቱም አሁን ይህን እነዚህ ክልሎች ላይ መስጠት አሁን ካለው ከወቅቱ ሁኔታ ከሴኪሪቲው ጋርም ተያይዞ ትንሽ ስለሚያስቸግር እነሱ ለጊዜው ከዘመቻው አልተሳተፉም። ያለው ነገር ሲተካከል በዘመቻም ሰሩ በሩቲኑም ሰሩ ቀጣይ የሚሰራ ነው እንጂ አሁን እነሱ ክልሎች የዘመቻው ተሳታፊዎች አደጉ። ክትባት መስጠት በሚችሉ ክልሎች ላይ ያሉ ተፈናቃዮችም ሆነ ስደተኞች ካምፕ ውስጥ ያሉ ዜጎች የዚህ ክትባት ተሳታፊ ናቸው። በሌላ በኩል የጤና ሚኒስትር ዶክተር ሊያ ታደሰ ዛሬ በማህበራዊ ገጻቸው ላይ ባሰፈሩት ጽሁፍ የኮሮና ቫይረስ ወረርሽኝ አራተኛ ማይበል በተለያዩ የዓለማችን ክፍሎች በርካቶችን ለሕመምና ለሞት እየዳረገ ባለበት በዚህ ወቅት የቫይረሱ አዲስ ዝርያ መከሰቱን የዓለም ጤና ድርጅት ማሳወቀውን ጠቁመው መከተብ ከሌሎች የመከላከያ መንገዶች ጎን ለጎን ዋነኛው መፍትሄ መሆኑን አሳስበዋል። የኮቪድ-19 ክትባት በቫይረሱ የመያዝን ከተያዙም በጥና የመታመምን እንዲሁም በበሽታው የመሞትን አጋጣሚ በከፍተኛ መጠን እንደሚቀንስ የገለጹት ዶክተር ሊያ ሰው ክትባቱን ዛሬ ነገ ሳይል እንዲወስድ መክረዋል። ለአሜሪካ ድምጽ ፀሐይ ዳምጠው ከአዲስ አበባ። አቶ ከፈለኝ ደስታ የአዲስ አበባ ከተማ ነዋሪ ናቸው። ክትባቱን የወሰዱት የሚሰሩበት ቦታ ነው። ስለ ክትባቱ ጠቃሚነት ግንዛቤ ቢኖራቸውም በስራ መደራረብ ምክንያት እስከዛሬ ሳይወስዱ መቆየታቸውን ይናገራሉ። እኛ በስራ ቦታ ነው በአብዛኛው። በክትባቱ ስመጣ ደስተኛም ሲጀመር፣ በአብዛኛው በስራ ወቅት ስለሆነ ስለማያገኙ ነው እንጂ ይመጣሉ። ግን ያው እኛ ስላልተገኘ ስራ ቦታ ላይ ስለሆነ ስላላገኙ ነው እንጂ ያው ሁሉም እየተከተበ ነው። የስራ ቦታ የማይገቡት ማለት ነው። በዚያም ማለት ነው በመጀመሪያ አሁን ይህን ክትባት ቢወስዱት በጣም ቆንጆ ነው። ታመሙ ለሚጠራጠሩት ነገር ለሁሉም ነገር ክትባቱን ቢወስዱት ቆንጆ ነው። እንግዲህ መተንፈስ ምናምን ለሚባለው ነገር እርግጥ እዛ ላይ በሽታው ላይ ተደረስን በጣም ከባድ ነው። እሱን ለመከላከል ወደ ክትባቱ መምጣ አድማጮች አሁን ወደ ምሽቱ የመጨረሻ ቅንብር ነው የምናልፈው። ሳምንታዊ ስፖርት። አትሌት ፀሐይ ዓለሙ ትናንት በጣሊያን የተካሄደው የፍሎረንስ ማራቶን አሸነፈች። የቀድሞው የብራዚል የኦሎምፒክ ኮሚቴ ፕሬዚዳንት ካርሎስ ኑማዝሞን ከሪዮ ኦሎምፒክ ሙስና ጋር በተያያዘ ከ30 ዓመት በላይ እስር ቅጣት ተፈርዶባቸዋል። ኬኔዲ አባተነው ያቀናበረው አትሌት ፀሐይ ዓለሙ በጣሊያን ፍሎረንስ ማራቶን አሸነፈች። በጣሊያን ፍሎረንስ ትናንት በተካሄደ የማራቶን ውድድር በሴቶች ኢትዮጵያዊቷ አትሌት ፀሐይ ዓለሙ ሁለት ሰዓት ከ27 ደቂቃ ከ17 ሰከንድ በመግባት በታሪክ የቦታውን አራተኛ ፈጣን ሰዓት በማስመዝገብ አሸንፋለች። ከአትሌት ፀሐይ አራት ሰከንድ ዘግይታ በመግባት ውድድሩን በሁለተኝነት ያጠናቀቀችው ደግሞ ሌላኛዋ ኢትዮጵያዊት አትሌት መገርቱ ኢፋ ገለቱ ስትሆን ኬንያዊቷ መርሲ ከዋምባ ሶስተኛ ወጥታለች። በወንዶች ምድብ ደግሞ ኬንያዊው አትሌት ሳይብራያን ኮቱት 2 ሰዓት ከ08 ደቂቃ ከ56 ሰከንድ በሆነ ሰዓት የሀገሩን ልጅ ሳሙኤል ሎሞይን አስከትሎ በመግባት አሸንፏል። የብሩንዲው ኦሊቬር ኢራባሩታ ደግሞ ሶስተኛ የወጣ አትሌት ነው። የቀድሞው የብራዚል ኦሎምፒክ ኮሚቴ ፕሬዝደንት ካርሎስ ኑዝማን ከ30 ዓመት በላይ የእስር ቅጣት ተፈረደባቸው። ሪዮ ዲ ጄኔሮ የ2016ቱን የኦሎምፒክ ውድድር እንድታስተናግድ የድጋፍ ድምፆችን በገንዘብ ገዝተዋል በሚል በተከሰሱበት የሙስና ወንጀል ጥፋተኛ ተብለው ነው። የቀድሞው የብራዚል ኦሎምፒክ ኮሚቴ ፕሬዝደንት ካርሎስ አርተር ኑዝማን 30 ዓመት ከ11 ወር እንዲታሰሩ የተፈረደባቸው ለ20 ዓመታት የብራዚል ኦሎምፒክ ኮሚቴ ፕሬዝደንት ሆነው ያገለገሉት የ79 ዓመቱ አዛውንት ኑዝማን ሪዮ የ2016 ኦሎምፒክ አዘጋጅ ሆና እንድትመረጥ ሕገወጥ የገንዘብ ዝውውርን ጨምሮ ሌሎች ከሙስና ጋር የተያያዙ ወንጀሎችን ፈጽመዋል ሲል ጉዳዩን ሲከታተል የነበረው የብራዚል ፍርድ ቤት አስታውቋል። የ2016ቱ የሪዮ ኦሎምፒክ አዘጋጅ ኮሚቴ ሰብሳቢ የነበሩት ኑዝማን ግብርን ይሰውሩ እንደነበርም የፍርድ ቤቱ ዳኛ ማርሴሎ ብሬታስ ሐሙስ እለት ገልጸዋል። በዚህም በዕድሜያቸው ማምሻ 30 ዓመት ከ11 ወር የተፈረደ ባቸው የ79 ዓመቱ አዛውንት ኑዝማን በውሳኔው ላይ ያላቸውን አቤቱታ እስኪያሰሙ ድረስ ሳይታሰሩ እንደሚቆዩ አሶሺየትድ ፕሬስ ዘግቧል። ከኑዝማን በተጨማሪ የሪዮ ኦሎምፒክ አዘጋጅ ኮሚቴ አባል የነበሩት የወቅቱ የሪዮ ዴጄኔሮ ከንቲባ ሰርጂዮ ካብራል እና ሊዮናርዶ ግሪነር እንዲሁም አንድ ነጋዴ ግለሰብ በተባባሪነት የእስር ትዕዛዝ ተላልፎባቸዋል። ከንቲባው ከተማቸው እድሉን እንድታገኝ ስድስት የድጋፍ ድምጾችን ለመግዛት ሁለት ሚሊዮን የአሜሪካ ዶላር መክፈላቸውን ፍርድ ቤቱ ይፋ አድርጓል። የብራዚሏ ሪዮ ሺካጎን፣ ቶኪዮንና ማድሪድን አሸንፋ ነበር የ2016 ኦሎምፒክ ጨዋታዎች አዘጋጅ ሆና የተመረጠችው። የፊፋው ፕሬዝደንት የዓለም ዋንጫ በየሁለት ዓመቱ ይካሄድ የሚለው የአርሴን ቬንገር እቅድ ተቀባይነት እንዲያገኝ የሚያደርጉትን ጥረት ቀጥለዋል። በትናንትና ውለት በበይነመረብ በተካሄደው የኤዥያ እግር ኳስ ኮንፌዴሬሽን ምክር ቤት ስብሰባ ላይ ንግግር ያደረጉት የፊፋው ፕሬዚደንት ጂያን ኢንፋንቲኖ የዓለም ዋንጫ ጨዋታ ይበልጥ ዓለም አቀፋዊ መሆን አለበት ብለዋል። ውድድሩ በየሁለት ዓመቱ እንዲካሄድ በቀድሞው የአርሰናል አሰልጣኝና አሁን በፊፋ የዓለም እግር ኳስ ልማት ኃላፊ ሆነው በማገልገል ላይ በሚገኙት አርሴን ቬንገር የቀረበው እቅድ በብዙ አካላት እስካሁን ተቀባይነት አላገኘም እናም ይህ አወዛጋቢ እቅድ ድጋፍ እንዲያገኝ መወትወታቸውን የቀጠሉት ጂያን ኢንፋንቲኖ 88 በመቶው የፊፋ አባላት በየሁለት ዓመቱ ሊደረጉ የታቀዱ የወንዶችና የሴቶች የአለም ዋንጫዎች አዋጭነትን ለማጥናት ድምፅ መስጠታቸውን ጠቅሰዋል አርሴን ቬንገር እና አጋ ራቸው ጂል ኤሊስ እቅዱን ሲያዘጋጁ ከእግር ኳስ እድገት አንጻር እንጂ በንግድ እይታ አይደለም ሲሉም የፊፋው ፕሬዝደንት አመልክተዋል። የዓለም ዋንጫ በየሁለት ዓመቱ የሚካሄድ ከሆነ የሀገር ውስጥ ሊጎችንና የአውሮፓ እግር ኳስ ማህበርን በአንድ ዓመት ወደ ዘጠኝ ቢሊዮን ዶላር እንደሚያሳጣ የሚያመለክት ጥናት ይፋ በመደረጉ ነው። ኢንፋንቲኖ የቬንገር እቅድ መነሻው ኢኮኖሚያዊ እይታ ወይም ከንግድ ጋር የተያያዘ አይደለም ሲሉ የተከላከሉት ነገር ግን እግር ኳስ ወሳኝ ምዕራፍ ላይ መድረሱን ተናግረው የዓለም አቀፍ እግር ኳስን በአዲስ መልክ ማቀድ አለብን፣ ለብዙዎችም እድል መስጠት አለብን ያሉት ኢንፋንቲኖ አክለውም እግር ኳስ በአንድ የዓለም ክፍል ብቻ ተወስኖ መቆየት የለበትም ይልቁንም ለሁሉም መዳረስ አለበት ካሉ በኋላ የኤዥያ እግር ኳስ ኮንፌዴሬሽን ምክር ቤት አዲሱን እቅድ እንዲደግፍ ጠይቀዋል። የዓለም ዋንጫን በየሁለት ዓመቱ የማካሄድ እቅድ በተለይ በአውሮፓና በላቲን አሜሪካ ሀገራት ነው ከፍተኛ ተቃውሞ የገጠመው። ማንቸስተር ዩናይትድ ራልፍ ራኒክን በጊዜያዊ አሰልጣኝነት ለመሾም ወሰነ። የ63 ዓመቱ ራኒክ በሎኮሞቲቭ ሞስኮ የስፖርት ልማት ኃላፊ ሆኖ በማገልገል ላይ የሚገኝ ሲሆን ከዚህ ኃላፊነቱ በመነሳት እስከ ውድድር ዓመቱ መጨረሻ ማንቸስተር ዩናይትድን ለመምራት ከስምምነት መድረሱ ተዘግቧል። ይሁንና ከቀድሞ ክለቡ የስራ መልቀቂያ ፍቃድ እስኪያገኝ እስከሚቀጥለው ሳምንት ድረስ አዲሱን ስራውን እንደማይጀምር ነው የተገለጸው። በውጤት ቀውስ ምክንያት ከኃላፊነቱ የተነሳውን ኦሌ ጉናር ሶልሻይርን በመተካት ዩናይትድን እስከ ውድድር ዓመቱ መጨረሻ እንደሚመራ የሚጠበቀው ራኒክ ለተጨማሪ ሁለት ዓመታት በክለቡ በአማካሪነት ሚና የሚቆይበትን ስምምነት ለመፈጸምም ንግግሮች በመካሄድ ላይ ናቸው ተብሏል። ከዚህ ቀደም ሃኖቨርን፣ ሻልክን፣ ሆፈንሃይምን እና አርቢ ላይፕሲዥን ያሰለጠነው ራኒክ በዘርፉ ከፍተኛ ልምድ ያለውና በጀርመን እግር ኳስ ስማቸው በክብር ከሚነሳ ግለሰቦች አንዱ ነው። ከሳምንቱ ስፖርታዊ መረጃዎች ለዛሬ የመረጥንላችሁ እነዚህ ናቸው። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ አመሰግናለሁ። ኬኔዲ፣ አድማጮች ጥቂት ደቂቃዎች አሉንና አንድ ሌላ ዘገባ እናሰማችኋለን። በአፍሪቃ የኮቪድ-19 ክትባት እጥረትን ይመለከታል። የአሜሪካ ድምፅ ዘገባ ነው። የደን ገረመው ታቀርበዋለች። በአፍሪካ የህይወት አድን ክትባት አቅርቦት እጥረት አጋጥሟል። የዓለም የጤና ድርጅት በአፍሪካ ከ አንድ ነጥብ ሁለት ቢሊዮን ሰዎች ውስጥ ስድስት በመቶ የሚሆኑት ብቻ ሙሉ ለሙሉ የኮቪድ-19 ክትባት መውሰዳቸውን አርባ በመቶ የሚሆኑ የባለጸጋ ሀገራት ህዝቦች ከመከተባቸው ጋር አነጻጽሮ አስቀምጦታል። ወደ አህጉሪቱ የሚገባው የክትባት መጠንም በቀጣዩ የጎርጎሮሳውያኑ አዲስ ዓመት እየጨመረ እንደሚመጣ ቢጠበቅም የዓለም የጤና ድርጅት የቀጠናው ዳይሬክተር የሆኑት ማታሺዲሶ ሞኤቲ ሀገሪቱ ላይ ያለው የመድኃኒት መርፌ እጥረት ሂደቱን ያስረዋል ይላሉ። ከክትባት አኳያ ትልቁን ምስል ስንመለከት የህክምና መርፌዎች ትናንሽ ነገሮች ናቸው። እናም ሁላችንም እንደምናውቀው የህክምና መርፌ ከሌለን ክትባቱን መስጠት አንችልም። ስለዚህ እጅግ አሳሳቢ ርዕስ ነው። የመርፌ አቅርቦት እጥረት ሊኖር እንደሚችልም ስጋት አለ። የተባበሩት መንግስታት ድርጅት የህጻናት ፈንድ ዩኒሴፍ በኮቫክስ በኩል በዓለም ዙሪያ ክትባት እንዲዳረስ ይሰራል። ሞኤቲ የኮቪድ አስራ ዘጠኝ ተከታታይ ክትባቶችን ለመከተብ የህክምና መርፌዎች እጥረት መኖሩን የተባበሩት መንግስታት ድርጅት የህጻናት ፈንድ ማስታወቁን በመግለጽ እንዲህ ይላሉ። እንደ ኬንያ፣ ሩዋንዳ እና ደቡብ አፍሪካ ያሉ ሀገራት የሚመጣላቸው ክትባት ተጓቷል። የመርፌ አቅርቦቱን ለማሻሻል ትልቅ የሆነ እርምጃ እስካልተወሰደ ድረስም አፍሪካ ቀውስ ይገጥማታል። በሌላ በኩል ሞኤቲ ግዙፉ የመድኃኒት ማምረቻ ሜሪክ በአፍ የሚወሰድ የኮቪድ-19 ጸረ ቫይረስ መድኃኒት ለማምረት መወሰኑን በማስታወቁም ደስተኛ ናቸው። ይህ ነገር ለውጥ ያመጣ ይሆን? ተስፋ እናደርጋለን። በእንደዚህ አይነት ዓለም አቀፍ ቀውስ ውስጥ በአቅርቦት መካከል ያለውን ክፍተት እያየንም ከዚህ እጅግ ከባድ ከሆነ ወረርሽኝ በመማርና ልምድ በመውሰድ በሀገር ውስጥ እንዲመረት ብዙ የመድኃኒት አምራች ኩባንያዎችም የአሜሪካን ምሳሌ እንዲከተሉ ተስፋ እናደርጋለን። ሞኤቲ ሀገር ውስጥ የኮቪድ አስራ ዘጠኝ ና ሌሎች መድኃኒቶችን ማምረት በድሃ ሀገራት ውስጥ ያለውን የአቅርቦት ኢፍትሀዊነት ለመዋጋት ያለውን ሂደት ያፈጥነዋል ይላሉ እሳቸው። ለክትባትም ቢሆን የተራዘመና የፍቃድ መጋራት ቢኖር መልካም ነው ባይ ናቸው። እደን ለዘገባው አመሰግናለሁ። አድማጮች አሁን ለነገ ምሽት የፕሮግራም ማስታወሻ ይኖረናል። በትላንትናው እለት ለዛሬ አስተዋውቀን ዛሬ በሰዓት እጥረት ሳቢያ ማቅረብ ያልቻለነው ሰፋ ያለ ውይይት ነው። በሰው ብዛት የተጣበቡ የተፈናቃዮች መጠለያዎችን ጨምሮ ሰዎች በብዛት ተፋፍገው ለመኖር በተገደዱባቸው ስፍራዎች የሚታዩ የጤና ችግሮችን በአንድ ወገን ከቀያቸው ለመፈናቀል የተገደዱ ወገኖችን ሊገጥሙ የሚችሉ የአእምሮና የስነ ልቦና ሁከቶችን፣ ደግሞ በሌላው ጎራ በተለይ በኢትዮጵያ ባለው ግጭት ሳቢያ ለጠና ረሀብ ብርቱ መከራና እንግልት የተዳረጉ ሰዎችን አስመልክቶ ከየመስኩ ባለሙያዎች ጋር የተደረገ ውይይት ነው። ተወያዮቹ ተላላፊ በሽታዎችን ለሚመለከቱ ጭብጦች የቨርጂኒያው ኮመንዌልዝ ዩኒቨርሲቲ የኢፒዴሚዮሎጂ ትምህርት ክፍል ሊቀመንበርና መምህር ፕሮፌሰር ጥላሁን አደራ እንዲሁም ለአእምሮ ሁከቶች የሚዳርጉ ሁኔታዎችን ደግሞ እዚህ ዩናይት ስቴትስ በሚገኘው ባሮ የአንጎልና የነርቭ ሕክምና የምርምር ተቋም የአእምሮና የነርቭ ሕክምናና ተመራማሪው ፕሮፌሰር ዮናስ እንዳለገዳ ናቸው። በተለይ በመፍትሄዎቹ ላይ የሚያተኩረውን ዝግጅት በነገው ምሽት እናቀርባለን። ተከታታይ ውይይት ነው። አድማጮች ለምሽቱ የያዝነውንም በዚሁ ማብቃታችን ነው። ያስተናገድኳችሁ አሉላ ከበደ፣ የምሽቱ አቀናባሪ ብርሃን ኃይሉ፣ ዋና አዘጋጅዋ ጽዮን ግርማ ከሌሎች ባልደረቦቻችን ጋር በዚሁ እንሰናበታለን። ነገ ምሽት ሦስት ሰዓት ላይ እንገናኝ። ሰላም፣ በእኔ በኩል ደናደሩ።